ከባህር ዳር ከተማ ዛሬ ወደ ደቡብ ጎንደር ዞን ንፋስ መውጫ ከተማ የተጓዘችው አስቴር ምስጋናው ነው። በዚያው ትገኛለች። እዚያ ስለተመለከተችው ሁኔታ ልታካፍለን መስመር ላይ አለች። አስቴር እንደምን አመሸሽ? እስቲ በቀጥታ ወደ ጥያቄ ልለፍ። በመግቢያ ላይ እንዳልኩት አሁን የምትገኙ ንፋስ መውጫ ከተማ ውስጥ ነው። እስቲ ምንድን ያየሽ ዛሬ ወደ ከተማዋ ስትገቢ? እይታሽን አጋሪን ምን አገኘሽ? አመሰግናለሁ። ሲሆን ዛሬ በነፋስ መውጫ ከተማ የጋራ የለቅሶ ስነ ስርዓት በስላሴ ቤተ ክርስቲያን ተካሂዶ ሲበተን ነበር የደረስኩት። እዛ የጋራ ለቅሶ ላይ ቤተሰቦቻቸው የተጎጉሳቸው አንዳንድ ተገዎዎቹን አግኝቼ የማነጋገርም የከተማውንም ድባብ የማየት እድል ይገጥመኛ። ከተማው በሀዘን ድባብ ውስጥ ነው ያለው። ሙሉ በሙሉ ህዝቡ ማለት ትችያለሽ። ሀዘን ተኛ ሆኑ የሚታየው ከአራት የታጠፈ ጋቢ ትከሻው ላይ ጣል ያደረጉት ወንዶችን በብዛት ታያለሽ። ሸሚ ኮትና ፍሪ ትከሻቸው ላይ ጣል ያደርጉት ሀዘን ተኛ ሴቶችንም እንዲሁም በከተማው ተመልክቻለሁ። እንግዲህ በከተማው ላይ ከባድ የሐዘን ልባብ ነው ያለው የከተማዋ ነዋሪዎቹ እንዲሁም ደግሞ የመንግስትን አካላት አናግሬ ባገኘሁት መረጃ የህወሓት ታጣቂዎች በከተማ ነሐሴ አምስት እስከ ነሐሴ አስራት እንደቆዩ ነው የገለጽኝ በእነዚህ ጊዜያቶች ውስጥ የህወሓት ታጣቂዎች ከባድ የሆነ ጥፋት እንዳጠፉ ነው ነዋሪዎቹ በምሬት የገለጹልኝ። እና እንግዲህ በጋራ ለቅሶ ስነ ስርዓት ነው እያገኘኋቸው። አቶ አለባቸው ነው የተባሉ ተጎጂ ነው ያገኘኋቸው። የሚግለሰብ አራት ቤተሰቦቻቸው ነው ያጡት። የሶስት ልጆች እናት የሆነችው ልጃቸውን ከነባሏ ሕቡዕ ታጣቂዎች መኖሪያ ቤት ውስጥ እንደገደሏቸው ነው የነገሩኝ። ከዛ በተጨማሪ ደግሞ የባሏ አባትና የልጅ ልጃቸው ሁሉ እንደነበሩ ነው የገለጹልኝና በከፍተኛ መሀዘን ስሜት ሆነው ነው ስሜታቸው ነው ያጋሩ። የሟቾቹ ቁጥር በተመለከተ ሚፋት አናገራቸው ነበር ና ምንድን ነው ያሉት? በከተማ ውስጥ ከሁለት መቶ በላይ ሰዎች አሁን ቀፍተዋል እና በየቀኑ ደግሞ የጠፉት ሰዎችን የፍለጋው ስራ እንደቀጠለ ነው እና ከሁለት መቶ የሚገኙት ሰዎች ሞተው ነው እየተገኙ ያሉ ና የሟቾች ቁጥር እሳቸው እንዳለ እኛ እንኳን የምናውቀው ሁለት መቶ ሰው እዚህ ከተማ ውስጥ አሁን እንደጠፋ ነው ናት አንዳንዶቹ እየሞተው አስከሬን ናቸው ነው እየተገኙ ያለው። አስቴር እንግዲህ በመግቢያሽ ላይ ስትገልጪ ወደ ከተማው ስገባ የጋራ ለቅሶ ነበር እና ያ የጋራ ለቅሶ ሲበተን ነው የደረስኩት ብለሻል። ምን ማለት ነው የጋራ ለቅሶ ማለት? በጋራ ለቅሶ ተቀምጠው ነው ምንድን ነው? እስቲ እሱን ንገሪን። እንግዲህ የህወሀት ታጣቂዎች እንግዲህ በቀደም ብዬ በጠቀስኳቸው ቀናት ከነሀሴ አምስት እስከ ነሀሴ አስራ ስድስት ነፋስ መውጫ ከተማ ላይ በነበሩበት ሰዓት በርካታ ንጹሐን ዜጎችን ገድለዋል። ንብረት እንዳወደኑ በርካታ ንጹሐን ዜጎችን እንደገደሉ ንብረቶች እንደወደኑ እንዲሁም ደግሞ እንደተዘረፉ ገልጸውልኛል። እና እዚህ ላይ ዛሬ ሥላሴ ቤተ ክርስቲያን ላይ የጋራ የለቅሶ ስነ ስርአት የተካሄደው በነዚህ ቀናት ውስጥ የተገደሉ ንጹሐን ዜጎች እርማቸውን የማውጣት ስነ ስርአት ነው ያከናገሉት ከዛ በፊት እንግዲህ በነበረው አለመረጋጋት እንዲህ አደባባይ ላይ ወጥተው ማልቀስ አይችሉም ነበር የሟቾችን አስከሬንም ደግሞ ብዙ ከወዳጅ ከዘመድ ጋር ሆኖ የመቅበር እድሉም አላገኙትም እና በቃ በጥቅሉ እርማቸውን አላወቅም ነበር እና ከዛ ከነሀሴ አስራ ስድስት የኢትዮጵያ መከላከያ ሰራዊት ልፋት መውጫን ከተቆጣጠረ በኋላ ከነሀሴ አስራ ስድስት ጀምሮ እስካሁን ድረስ እስከ ዛሬዋ ድረስ ማለት ነው። የጋራ የለቅሶች መስጫት በከተማው የሚካሄደ ትናንት ማመሰል ዛሬ ሰባት ተቤዎች ናቸው። እርማቸውን እንግዲህ ከወዛጅ ከዘመዶቻቸው ጋር ሆነው ያወጡ እንደገና ደግሞ እነዚህ የአካባቢ ነዋሪዎች እርማቸውን ለማውጣት ወደ ዘመዶቻቸውን ከሩቅም ከቅርብም እየመጡ በዚህ ቤተክርስቲያን በየቀኑ ነው የለቅሶ የጋራ ስነስርዓት እንደሚካሄድ የገለጹ ነው የጋራ ስነስርዓት ለቅሶ ሲያካሂዱ ማለት እንግዲህ የአስክሬኖችን በድጋሚ የመቅበር ስነስርዓት ነው የሚያካሂዱት፣ ወይስ አስቸውን የቤተሰቦቻቸውን አስክሬን ቀብረው ለቅሶ ብቻ ነው የሚያደርጉት? እያነጋግርኳቸው አቶ አለባቸው ነብሮ የተባሉ አራት ቤተሰቦቻቸውን ያጡ ግለሰብ ቤተሰቦቻቸውን የቀበሩት በለት ሁለት መቅበር ቸው አልቻሉም እና የቤታቸው እሩቅ ስለነበረ በለት በት ሄደው ቤተሰቦቻቸውን መቅበር አልቻለም። ግን አስከሬናቸው ናቸው በማግስት ተቀብሮ እነሱ አስከሬኑ በማግስት ነው እንደቀበሩ የሚነገሩ፣ እዛ ቦታ ላይ ማለት ነው። በለት በት ሄደው መቅበር አልቻለም፣ ግን በማግስቱ ሄደው እዛ ከቀብሩ ቦታ ላይ እርማቸውን እንዳወጡ ነው የነገሩ። አሁን ዛሬ ግን በነበረው የጋራ ስነ ስርአት ላይ እንዲሁ ያው ከሌሎቹ ሀዘንተኞች ከሌሎቹ ተጎጂዎች ጋር ስለሆነ በጋራ የለቅሶዎች ስነስርዓት እንዳካሄዱ የገለጽ። ከዚህ ስነ ስርአት ሌላ ያየሽው የተመለከትሽው ነገር አለ በዛሬው ውሎሽ? አዎ ሰዎች ብዙ መረጃዎችን አግኝቻለሁ። ህወሓት በቆይባቸው ቀናት ውስጥ የንጽሐን ዜቶችን ከማጥፋት በተጨማሪ በንበት ማጥፋት ና ዘረፋ፣ በተጨማሪ ደግሞ መረጃ ና ማስረጃ የሚጠይቁ ጠንካራ ጉዳዮችን አግኝቻለሁ። በእነዚህ ጉዳዮች ላይ በዝርዝር ጉዳዩን ተመልክቼ በሙሉ ዘገባ የምንመለስበት ይሆናል። እሺ አመሰግናለሁ አስቴር። እንግዲህ ቀደም ሲል እንደነገርሽን በአካባቢው ኢንተርኔት የለም። ምናልባት ኢንተርኔት ካገኘሽ ከምስልና ከድምጽ ጋር መረጃዎቹን እንደምታጋሪን ተስፋ እናደርጋለን። በነገው ምሽት ደግሞ ተመልሰን እናገኝሻለን። ለዛሬው መልካም ምሽት። አመሰግናለሁ።